spool ዛሬም ሰርገኛ መጣ በርበሬ ቀንጥሱ አይነት ነው የሆነው። በአጭር ጊዜ ጥሪ የተሰባሰበው የኢትዮጵያ ብሔራዊ የእግር ኳስ ቡድን ለአፍሪቃ ዋንጫ ማጣሪያ ከጠንካራው የጋና ቡድን ጋር ባደረገው የመጀመሪያ ውድድር ሀያል ምትገጥሞታል። የኢትዮጵያ አትሌቲክስ ፌዴሬሽን ለአስራ ስድስተኛው የለንደን ዓለም አትሌቲክስ ሻምፒዮና መምረጫ በኔዘርላንድ ሄንግሎ የሙከራ ውድድር አካሂዷል። በፎርሙላ አንድ የመኪና ሽቅድምድም ሌዊስ ሃሚልተን አሸናፊ ሆኗል። ለዓለም ዋንጫ ማጣሪያ አውሮፓውያን ባደረጉት ጫዋ ታዎች ጀርመን ደካሟ ሳማሪኖን እንደማይሆን አድርጋ ሸኝታታለች። አብራችሁን ቆዩም። ሐሙስ ሰኔ 1 ቀን 2009 ዓ.ም ተመረጥ ድንገት በአጭር ጊዜያት የተሰባሰቡት ዋሊያዎቹ ወደ ምዕራብ አፍሪካዋ ጋና አቀኑ ጥቋቁር ክዋክብቱን ሊገጥሙ። እንደ ጎርጎሪዮስ አቆጣጠር በ2014 ከተከናወነው የዓለም ዋንጫ ወቅት ወዲህ ቁጥሩ በርከት ያለ ሰው በስታዲየም ሲታደም የትናንቱ የመጀመሪያው ነበር። ጥቋቁር ክዋክብቱ በኩማሲ ስታዲየም እዚህም እዚያም ሊወረወሩ አሰፍስፈዋል። ጨዋታው ተጀመረ። አስር ደቂቃም አላለፈም ለቻይናው ንጋይ ቡድን ተሰላፊዋን በሏሳ ዋጊያን የመጀመሪያዋን ግብ ከመረብ አሳረፈም። ቱርክ ውስጥ የሚጫወተው ጆንቦይ ደካማ ተከላካይ የነበረው የኢትዮጵያ ቡድን ላይ በአራት ደቂቃ ልዩነት ሁለተኛዋን ግብ ለማስቆጠርም ብዛም አልተቸገረም። ለጀርመን ሽቱትጋርት በአማካይ የሚሰለፈው አቤኔዘሮፎሪ አስቆጠራትን አስደናቂ ሶስተኛ ግብ ግን የሚስተካከል አልነበረም። መደበኛው ጨዋታ የመጀመሪያ አጋማሽ ሊጠናቀቅ አራት ደቂቃ ሲቀረው አቤኔዘሮፎሪ የኢትዮጵያ ተከላካዮችን አታሎ ከርቀት በግራ እግሩ አክርሮ በመምታት ነበር መረቡን ያርገበገበው። የመጀመሪያው አጋማሽ በጋ ጋና 3 ለዜሮ መሪነት ተጠናቀቀ። የጨዋታው ሁለተኛ አጋማሽ ሲጀመር ጋና አራተኛውን ግብ በሶስት ደቂቃ ውስጥ ነበር ያስቆጠረችውም ስዊዘርላንድ ውስጥ ለዙሪክ ተሰልፎ በሚጫወተው አጥቂ ራፋኤል ዷሜና አማካኝነት። ራፋኤል አምስተኛዋንና የማሳረጊዋን ግብ ከመረብ ያሳረፈው በ59ኛው ደቂቃ ላይ ነበር። ስድስተኛ ግብ የኢትዮጵያ ቡድን ላይ ለጥቂት ሊቆጠርም ነበር። የእግር ኳስ ጋዜጠኛው መንሱር አብዱል ቀኒ በአጠቃላይ የኢትዮጵያ ቡድን እጅግ ደካማ እንደነበር ይናገራል። ድክመቱ እጅግ በጣም የጎላ ስለሆነ ጥንካሬውን ማግኘት አስቸጋሪ ነው። እዚህ ጋር ትኩረታችን ሁሉ ድክመቱ ላይ ስለሆነ የጋና ብሔራዊ ቡድን እና የኢትዮጵያ ብሔራዊ ቡድን የትናንትና ውሎ በንጽጽር ከተመለከት ነው የተጫዋቾች ስብስብ አለ በኢትዮጵያ ብሔራዊ ቡድን በኩል፣ ቡድን ደግሞ የተዋሃደ ቡድን በጋና በኩል አለ እና ይሄ መሰረታዊ ልዩነት ነው። የጋና ብሔራዊ ቡድን በግንባታ ሂደት ላይ ያለ ነው። የኢትዮጵያ ብሔራዊ ቡድን ደግሞ ፈጽሞ ግንባታውን የጀመረ አይነት የማይመስል ውህደት የጎደለው የተጫዋቾች ስብስብ ነበር። በፈጣን ሁኔታ የመሰባሰብ ሁኔታና በደንብ ዘላቂ በሆነ መልኩ ጠንካራ ስራ የተሰራበት ቡድን ልዩነት እንዳለው ነው የገለጽከው። ከዛ ባሻገር የጋና ቡድን ከግብ ጠባቂው ሪቻርድ ኦፎሪ በስተቀር እሱ ለኦል ስታርስ ለሚባለው የጋና እዛው አገር ውስጥ የሚጫወት ነው። ሌሎቹ ከዘጠና በመቶ በላዩ በአጠቃላይ የአውሮፓ ቡድኖች ውስጥ የሚጫወቱ ናቸው። ላይስተር ሲቲ ውስጥ፣ እዚህ ጀርመን ሽቱትጋርት፣ ቶሪን የመሳሰሉ ቡድኖች ውስጥ የሚጫወቱ ናቸው እና የተለየ ነገር የሰጠው የለም። እዚህ ጋር መታየት ያለበት ነገር እግር ኳስ የቡድን ስራ ነው። የቡድን ስፖርት ነው፣ የተናጠል ስፖርት አይደለም። ስለዚህ የቡድን ስራ ወሳኝ ቦታ አለው። አሁን በኢትዮጵያ ብሔራዊ ቡድን በኩል ባሉም ተጫዋቾች፣ የተጫዋቾች ሪሶርስ የተሻለ የቡድን ስራ የሚሰራ ቡድን የመፍጠር ችግር እንጂ አንዱ ተጫዋች ያለው ድክመት ሌላው ተጫዋች ጋርም ወይ በዝቶ አለ ወይ ወይ አንሶም ሊኖር ይችላል። እና ድክመታችን የበዛ ነው ከጋናዎቹ በዛ ደረጃ ከሚጫወቱት ተጫዋቾች አንጻር ካየ ነው። በንጽጽር የእኛ ድክመት በጣም የበዛ ነው በተናጠል። ስለዚህ ደካማ ጎኑን ትተ በጠንካራ ጎኖቹ በተጫዋቾቹ ያንን አሰባስበህ እንግዲህ ቡድን በመስራት በጣም ኦርጋናይዝድ የሆነ የቡድን ስራ እንዲኖር ማድረግ ነው የአሰልጣኞች ስራ። በዚህ በኩል የኢትዮጵያ ብሔራዊ ቡድን የተዋጣለት እቅድም የለውም አልነበረውም። ዝግጅቱን በጣም አጭር ጊዜ ነው ለቀናት ነው የተዘጋጀው። በቂ የአቋም መለኪያ ጨዋታዎች አላደረገም። ያንን አደረጃጀትህን አወቃቀርህን የምትሞክርባቸው ተደራራቢ ጨዋታዎች ያስፈልጋሉ። በዛ ነው አብረህ በተጫወትክ ቁጥር የበለጠ እየተዋህድክ፣ እየተግባባህ ያ ደመነፍሳዊ የቡድን ቅንጅቱ ይመጣል እና ይሄንን ለማግኘት እጅግ በጣም ሩቅ ነው ያለነው። እነሱ ደግሞ ካየህ አሁን እንኳን ከዚህ ጨዋታ በኋላ አሜሪካ እና ሜክሲኮ ጋር የወዳጅነት ጨዋታዎች አላቸው። እነሱ ቡድናቸውን እየሰሩ ነው የመጡት። ገና ቡድናቸውን እየሰሩ ይቀጥላሉ። እኛ ደግሞ ለረጅም ወራት ብሔራዊ ቡድኑ አሰልጣኝ ሳይኖረው ቆየን። አሁን ሰሞኑን ነጥቡ ጨዋታስ በሚቃረብበት ጊዜ አሰልጣኙ መሾሙ ተነገረ። ከዛ ደግሞ እንደምንም ተጫዋቾች የተሰባስበው ባልተሟል፣ በተንጠባጠበ ሁኔታ በጣም ባነሰ ከኡጋንዳ ጋር የተጫወቱት የተቀረው ግን ከሀገር ውስጥ ክለቦች ጋር ነው ያደረጉት። አቋማቸውን በደንብ ሳይለኩ፣ በደንብ ሳይዘጋጁ ነው የሄዱት እና ይሄ መሰረታዊ ልዩነት አለ። እግር ኳስ ደግሞ አይምርህም። የዘራኸውን የምታጭርበት ስፖርት ነው። ስለዚህ በዚህ ሁኔታ አሁን በድንገት በፍጥነት በተሰባሰበው ቡድን ቀጣይ ጨዋታዎች ምን ይመስላል? ሉ ከሴራ ሊዮን ከኬንያ ጋር ይኖራል። በመጪው መጋቢት የሚደረገው ጨዋታ እዚያ አዲስ አበባ ላይ ወይም እዚህ ስቴዲየም ቢቀየርም እዚሁ ሀገራችን ላይ የሚደረግ ጨዋታ ነው። ረጅም ወራት አሉን። ገና ከመንፈቅ በላይ እድሜ አለ እና አሁንም እግር ኳስ እድል ይሰጣል በየጊዜው እና መሆን ያለበት ነገር ሴራሊዮን ነው ወደዚህ የሚመጣው ሴራሊዮን ጋና አይደለም። በእግር ኳስ ደረጃ ከጋና በጣም ያነሱ ናቸው። እንደገና ጨዋታው በሀገራችን እዚሁ አፈራችን ላይ ነው የማሸነፍና ይሄ የመጀመሪያውን ሽንፈት የማስረሳት እድል ይሰጠናል። ይሄ ምድብ ውድድር። ስለዚህ በእነዚህ ወራት፣ በቀሩት ወራት ይሄ ብሔራዊ ቡድን ባሉት አጋጣሚዎች ሁሉ በፊፋ የጨዋታዎች ካሌንደር ያንን ተከትሎ እንዲሰባሰብ ዝግጅት እንዲያረግ የወዳጅነት ጨዋታዎች ፕሮግራሞች በማድረግ ይሄንን አቋማቸው እንዲፈትሹ እና የበለጠ እንዲዋሃዱ ጠለቅ ያለ የዝግጅት እቅድ ያስፈልጋል። የዝግጅት እቅድ ስል ግን ጨዋታው እንደደረሰ ያለውን ይሄ ለአንድ ወር ሆቴል አስገባን የሚል ወሬ አይደለም መሆን ያለበት። እስከዛ ድረስ ባሉት ቀናት ሊጉ፣ ፊፋ በሚፈቅዳቸው ጊዜያት ሊጉን እያቋረጥክ ብሔራዊ ቡድኑን ጨዋታ እንዲያደርግ ማድረግ ነው። የነጥብ ጨዋታ ባይኖርም በወዳጅነት ጨዋታ ራሱን አቋሙን እየለካ እንዲሄድ በማድረግ ነው እና የተጫዋቾች ምልመላ ላይም ጥንቃቄ ማድረግ ነው። እንደዚህ ካረግን ጊዜው ገና ነው፣ ከስድስት ወር በላይ ስላለ ማስተካከል የምንችላቸው ነገሮች ይኖራሉ። ይሄ ሽንፈት ላይደገም ይችላል። ጥሩ አድማጮች፣ የእግር ኳስ ጋዜጠኛው እና በብስራት ኤፍኤም የብስራት ስፖርት አዘጋጅ መንሱር አብዱልቀንዲ ጋር ያደረግነው ቃለመጠይቅ ነበር። መንሱር ለሰጠን ማብራሪያ ከልባ መሰግናለሁ እግዚአብሔር ይስጥልኝ። ከልብ አመሰግናለሁ። የጋና ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድንን አምስት ለዜሮ ባሸነፈበት የትናንቱ ጨዋታ አምበሉ አሳሞአ ጊያን ተቀይሮ ሲወጣ የአምበልነት መለያውን ለቡድኑ ሁለተኛ አምበል አንድሬ አዩ ለመስጠቱ በጋናውያን የስፖርት አፍቃሪያን ዘንድ በተለይ በማህበራዊ መገናኛ ዘርፎች ሰፊ መነጋገሪያ ሆኗል። በርካቶች በሁለቱ ተጫዋቾች ቅራኔ ያለ ሲሉ ተደምጧል። የጥቋቁር ከዋክብቱ አሰልጣኝ ኳሲ አፒያ ግን ምንም ቅራኔ የለም። አሳሟ የአንበልነት መለያው ላይ የራሱ ምስል ስላለበት ቢቀየር መለያውን እንደማይሰጥ እናውቅ ነበር ብሏል። የጋና እግር ኳስ ማህበር ግን በፊፋ ደንብ መሰረት የአንበልነት መለያ ላይ ከቡድኑ መለያ ውጭ ሌላ ምስል ማድረግ ስለሚያስቀጣ አሳሟ ጊያን ከቅጣት አያመልጥም ብሏል። ሚሊዮነሩ አሳሟ ጊያን የሚቀጣው ግን ከአንድ ሺ እስከ 2500 ዶላር ብቻ እንደሆነ ጋና ሶከርኔት የስፖርት ድረገጽ ዘግቧል። ኢትዮጵያ በምትገኝበት ምድብ ጋና በ3 ነጥብና አምስት ንጹሕ የግብ ክፍያ ስትመራ፣ ኬንያን ሁለት ለአንድ ያሸነፈችው ሴራሊዮን በሁለተኛ ደረጃ ላይ ትገኛለች። ኬንያ በአንድ የግብ ዕዳና ዜሮ ነጥብ ኢትዮጵያን አስከትላ ከምድቡ ሶስተኛ ናት። እንደ ጎርጎሪዮስ አቆጣጠር በ2018 ሩሲያ ውስጥ ለሚከናወነው የዓለም የእግር ኳስ ዋንጫ የማጣሪያ ጨዋታ በአውሮፓውያን ቡድኖች መካከል ቅዳሜ ዕለት በተደረጉ ፉክክሮች ጀርመን በግብ ተንበሽብሻለች። ስድስቱን የማጣሪያ ጨዋታዎች በማሸነፍ ምድብ ሃን የምትመራው ጀርመን ቅዳሜ ዕለት ሳን ማሪኖን በተዝናና ሁኔታ ያሸነፈችው ሰባት ለዜሮ ነው። ለጀርመን ሆፍናይም ቡድን ተሰልፎ የሚጫወተው ግዙፉ ሳንድሮ ቫግነር ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። ለጀርመን ብሔራዊ ቡድን ቡድን ሲሰለፍ የቅዳሜው ገና ሁለተኛው የነበረው የ23 ዓመቱ አሚን ዩኔስ ከሰባቱ ግቦች ተቋዳሽ በመሆን ለብሔራዊ ቡድኑ የመጀመሪያ ግቡን ማስቆጠር ችሏል። የቀሩትን ሶስት ግቦች ያስቆጠሩት የአርሰናሉ ተከላካይ ሽኮርዳ ሙስታፊ፣ የፓሪስ ሴን ጀርሜኑ ጁሊያን ድራክስለር እና የባየር ሌቨርኩሰኑ ጁሊያን ብራንት ናቸው። የኢትዮጵያ አትሌቲክስ ፌዴሬሽን ለለንደኑ የዓለም አትሌቲክስ ሻምፒዮና ተወዳዳሪዎችን ለመምረጥ የሙከራ ውድድሮችን ሄንግሎ ኔዘርላንድ ውስጥ ቅዳሜና እሁድ አድርጓል። ይህን ውድድር በተመለከተም ፌዴሬሽኑ በዋናው ጽሕፈት ቤት የመሰብሰቢያ አዳራሽ ነገ ከቀኑ ስምንት ሰዓት ላይ መግለጫ እንደሚሰጥ በፌስቡክ ገጹ አስታውቋል። ሞንትሪያል ካናዳ ውስጥ ትናንት በተከናወነው የፎርሙላ አንድ የመኪና ሽቅድምድም የመርሴዲስ ቡድን ቀንቶታል። ጀርመናዊው ሰባስቲያን ፌትል አራተኛ በወጣበት ውድድር ብሪታንያዊው ዋነኛ ተፎካካሪ ሎዊስ ሃሚልተን እሽቅድምድሙን በአንደኛነት አጠናቋል። ሌላኛው የመርሴዴስ አሽከርካሪ ቫልተሪ ቦታስ በሁለተኛነት ዋንጫውን አንስቷል። የሬድቡል አሽከርካሪው ዳንኤል ሪካርዶ ሦስተኛ በመውጣት የሻምፓኝ መራጨት ስርዓቱ ተካፋይ ሆኗል። አድማጮች፣ የስፖርት ጥንቅራችን በዙ ይደመድማል። አስተያየትና ጥቆማቸ አይለን ማንተጋፍቶ ስለሽነኝ መልካም ጊዜ ጤና ይስጥልኝ።